የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርችዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ የካቲት 7 2015 ዓ.ም ዝግጅታችን ጀመረ። በደቡብ ኦሞ ዞን ነዋሪዎች ለረሀብ አደጋ ተጋልጠዋል። ግጥሞሽ መረት የላቸው እርሻ መረት ሁሉ እንዳለ ቦታ ተይዟል። የሚታረስበት አካባቢ ሙሉ ለሙሉ ውሃ ተይዟል እና ህዝቡ ከባድ ረሀብ ላይ ነው ያለ። ከባድ ረሀብ እንስሳዎች አልቋል። ከብት ሞቶ አልቋል። አንድ ከብት የሚባል ነገር የለ። ከባድ ችግር እና ድሮ ወተት ማሽላ በራሳቸው ይኖራሉ። አሁን የለ። በድርቁ ምክንያት ለተለያዩ ችግሮች መጋለጣቸውን ከነገሩን የክልሉ ነዋሪዎች መካከል አንዱን ነው የሰማችሁት። የዚህ ዜና ዝርዝር በአብይ ርሳችን ይቀርባል። ይህና ሌሎች የሀገር ውስጥና የውጭ ዘገባዎችን በምሽቱ ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻቸው የተከበራቸው አድማጮች እንዲሁም ተመልካቾቻችን፣ ፕሮግራሙን በመምራት አብራቸው የማመሸው ስመኞሽ የቆየነኝ ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምፅ ቅንብር ሲሳይ አሸናፊ ና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲሰራችን አበባየው ገበያውም አብረውን ያመሻሉ። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በ ቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ አራሳ ድረስ አብረናችሁ ነን። እናንተም አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። ጤና ስልኝ፣ ክብራትና ክብራን እንደምናመሻችሁ ከምሽቱ የዓለም ዜና ጋር እንግዲህ ወልዴ ነኝ። ከአስር ቀናት በኋላ በናይጄሪያ የሚደረገውን ምርጫ እንዲታዘቡ ዘጠና አባላት ያሉትን የታዛቢ ቡድን ወደዛች ሀገር እንደሚልክ የአፍሪካ ህብረት ኮሚሽን ዛሬ ማክሰኞ አስታውቋል። በአፍሪካ በህዝብ ብዛት ቀዳሚ የሆነችው ናይጄሪያ በመጪው የካቲት 18 ቀን ምርጫ ለማድረግ እቅድ ብትይዝም በነዳጅና በገንዘብ እጥረት ምክንያት ቀውስ ውስጥ ገብታለች። የአፍሪካ ህብረቱ የምርጫ ታዛቢ ልኡክ የሚመራው በቀድሞ የኬንያ ፕሬዚደንት ኡሁሩ ኬንያታ ሲሆን ኬንያታ በሰሜን ኢትዮጵያ ለሁለት ዓመታት የተካሄደው ጦርነት ቆሞ ስምምነት ላይ እንዲደረስ በሽምግልና ከተሳተፉት አንዱ ሲሆኑ በምስራቅ ኮንጎ ዲሞክራቲክ ሪፐብሊክ ያለው ግጭት እንዲቆምም በማሸማገል ላይ ናቸው። ህብረቱ እንዳለው የልኮ ዓላማ ትክክለኛና ገለልተኛ የሆነ ግምገማ ለማድረግ፣ መሻሻል ያለባቸው ጉዳዮች ካሉ ሐሳብ ለመሰንዘር፣ እንዲሁም በናይጄሪያ ዲሞክራሲ፣ ሰላም እና መረጋጋት እንዲሁም ልማት እንዲጠናከር ለማገዝ ነው። በምርጫው አንድ መቶ ሚሊዮን የሚሆኑ ሰዎች ድምጻቸውን እንደሚሰጡ ሲጠበቅ ለሁለት የሥልጣን ዘመን አገሪቱን የመሩትን ሞሐመዱ ቡሃሪን የሚተካ መሪ ይመርጣሉ። ምርጫው የሚካሄደው አገሪቱ በጸጥታ እጦትና በኢኮኖሚ ድቀት ቀውስ በምትተራመስበት ጊዜ መሆኑን የኤኤፍፒ ዘገባ አመልክቷል። በደቡብ አፍሪካ ከባድ ዝናብ ያስከተለው ጎርፍ አስራ ሁለት ሰዎችን ከገደለ በኋላ ፕሬዚደንቱ ብሔራዊ አደጋ ጊዜ አዋጅ አውጀዋል። ዝናቡ እስከ ሳምንቱ መጨረሻ እንደሚቀጥል የሚጠበቅ ሲሆን በደቡብ አፍሪካ ካሉ ዘጠኝ አውራጃዎች ውስጥ በአራቱ የሰዎችን ሕይወት መቅጠፉን የአገሪቱ የአደጋ መከላከያ ቢሮ አስታውቋል። ከሞዛምቢክ ጋር አዋሳኝ በሆነው ስፍራ የሚገኘውና የቱሪስት መስህብ የሆነው ክሩገር ብሔራዊ ፓርክ በጎርፉ ከፍተኛ ጉዳት ደርሶበታል ሲሉ የቢሮው ቃል አቀባይ ለኤኤፍፒ ዜና ወኪል ተናግረዋል። እስከ ትናንት ድረስ ሰባት ሰዎች እንደሞቱ ሲነገር የነበረ ቢሆንም ቃል አቀባዩ የሟቾቹ ቁጥር ወደ 12 መጨመሩን ተናግረዋል። በሀገሪቱ አንዳንድ አካባቢዎች በቀን እስከ 20 ሴንቲሜትር ዝናብ እንደጣለ የአየር ንብረት ባለሙያዎች አስታውቀዋል። ጎርፉ ቤቶችንና ተሽከርካሪዎችን ሲወስድ መንገዶችንና ድልድዮችን አፍርሷል። የሀገሪቱ ፕሬዝደንት በትናንትናው ዕለት ብሔራዊ የአደጋ ጊዜ አውጀው ጊዜያዊ መጠለያ፣ ምግብና አልባሳት ለተጎጂዎች እንዲደርስ አዘዋል። ከዛው ከደቡብ አፍሪካ ሳንወጣ ሊምፖፖ በተሰኘው የደቡብ አፍሪካ አውራጃ በትናንትናው ዕለት አንድ የሰዎች ማጓጓዣ አውቶቡስ ከገንዘብ አመላላሽ ተሽከርካሪ ጋር ተጋይቶ ሀያ ሰዎች ወዲያውኑ ሲሞቱ፣ ስልሳ የሚሆኑት ደግሞ ጉዳት ደርሶባቸዋል። ገንዘብ አመላላሹ ተሽከርካሪ መንገዱን ሲስት ከአውቶቡሱ ጋር ፊት ለፊት በመላተሙ አደጋው ሊደርስ መቻሉን የአካባቢው የትራንስፖርት መምሪያ አስታውቋል። ከተጎጆቹ መካከል አስር የሚሆኑት ከፍተኛ ጉዳት የደረሰባቸው መሆኑ ወደ ሆስፒታል ተወስደዋል። በአካባቢው ባለ ወንዝ ሰዎች ሰምጠው እንደው ለማጣራት የፖሊስ ባህር ጠላቂዎች ወንዙን በማሰስ ላይ ናቸው። የአደጋው መንስኤ በመጣራት ላይ ሲሆን፣ ሰሞኑን የሚጥለው ከፍተኛ ዝናብ አካባቢውን እያጥለቀለቀ መሆኑን ባለሥልጣናት ለኤኤፍፒ የዜና ወኪል ተናግረዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። በድርቅ በተጠቃው የኬንያ ሰሜናዊ ክፍል በሽፍቶች የሚካሄደውን ግድያና የከብቶች ዝርፊያ ያለማስቆም ሰራዊቱን እንደሚያሰማራ የአገሪቱ መንግስት አስታውቋል። በሰሜናዊው የስምጥ ሸለቆ ክልል ሽፍቶችና ዘራፊዎች ባለፉት ስድስት ወራት በፈጸሙት ጥቃት አንድ መቶ የሚሆኑ ሲቪሎችና አስራ ስድስት የፖሊስ አባላት ሕይወታቸውን አጥተዋል ሲል የአገር ውስጥ ጉዳይ ሚኒስቴር በመግለጫው አስታውቋል። የከብቶች ስርቆትና በግጦሽ መሬት ሳቢያ ግጭት መፈጠሩ በሰሜን ኬንያ ባሉ ማህበረሰቦች ዘንድ የተለመደ ቢሆንም ሽፍቶቹ ባለፉት ጥቂት ቀናት ውስጥ በሰላማዊ ኬንያውያንና በህግ አስከባሪ አካላት ላይ ጥቃታቸውን ጨምረው ትምህርት ቤቶችንና የፖሊስ ተሽከርካሪዎችን አቃጥለዋል ብሏል። የአገር ውስጥ ሚኒስቴሩ የሰራዊቱ ስምሪት ጉዳይ በፓርላማው መጽደቅ ይጠበቅበታል። በመቶ የሚቆጠሩ ሰዎች መኖሪያቸውን እንዲለቁ መገደዳቸውን የጠቀሰውም የሚኒስቴሩ መግለጫ የአስቸኳይ ጊዜ አዋጅ በመታወጁ ህገወጥ መሳሪያዎችን የያዙ ሰዎች በሚቀጥሉ ሶስት ቀናት እንዲያስረክቡ ጥሪ አድርጓል። በምስራቅ አፍሪካ የኢኮኖሚ ተስፋ ተደርጋ የምትታየው ኬንያ አምስት የዝናብ ወቅቶች ደርቀው በማለፋቸው ከአርባ ዓመታት ወዲህ ያልታየ ድርቅና ቸነፈር እንስሶችንና ሰብሎችን አጥፍተዋል። የታሊባን ጸጥታ ኃይሎች አንድ የኢስላሚክ ስቴት አይሲስ አባል መደበቂያን ትናንት ምሽት ወርረው በርካታ አባሎቻቸውን መግደላቸውን ባለሥልጣናት አስታውቀዋል። በአይሲስ አባላት ላይ ተፈጸመ የተባለው ጥቃት የመጣው ሳዑዲ አረቢያ የጸጥታ ችግሮችን በመጥቀስ ዲፕሎማቶቿን ከአፍጋኒስታን ባስወጣች በሳምንቱ መሆኑ ነው። የታሊባን ቃል አቀባይ ዛቢሁላ ሙጃሂድ እንዳሉት በጥቃቱ የድሃሽ ቁልፍ አባላት መገደላቸውንና ከሟዋሴዎቹም ውስጥ የውጭ አገራት ዜጎች ይገኙባቸዋል። ቃል አቀባይ አያይዘውም ቦታው የድሃሽ ቡድን ቁልፍ መደበቂያ እንደነበርና በካቡል በቅርብ ጊዜያት ውስጥ ሲፈጸሙ ለነበሩ ጥቃቶችና ወንጀሎች ተጠያቂ ነበር ብለዋል። የቃል አቀባዩን ክስ ግን በገለልተኛ ወገን ማረጋገጥ አለመቻሉን የቪኦኤው አያስ ጉል ከኢስላማባድ በላከው ዘገባ አመልክቷል። በአፍጋኒስታን የሚንቀሳቀሰው የኢስላሚክ ስቴት ቡድን ባለፉት ወራት የሩሲያና ፓኪስታን ኤምባሲዎችን እንዲሁም በቻይኖች የሚተዳደር ሆቴልን ኢላማ ያደረጉና በርካታ ሕይወት የቀጠፉ የቦምብ ጥቃቶችን ፈጽሟል ተብሏል። አንድ አጥፍቶ ጠፊ የሽብር ቡድኑ አባል ባለፈው መስከረም በሩሲያ ኤምባሲ ደጃፍ ላይ ራሱ ላይ በማፈንዳት ሁለት የኤምባሲው ሰራተኞችንና አራት ቪዛ ለመጠየቅ የመጡ አፍጋኒስታውያንን ገድለዋል። በታህሳስ ወር ደግሞ የፓኪስታን ዲፕሎማቲክ ቡድን መሪ ከግድያ ሙከራ ለጥቂት አመልጠዋል። አሜሪካ የታሊባንን መግለጫዎች በጥርጣሬ የምትመለከት ሲሆን በአካባቢው የሚንቀሳቀሰውን የአይሲስ ቅርንጫፍ ቡድንን ግን ዋሽንግተን አደገኛ ስትል ትገልጸዋለች። ለዩክሬን የሚሰጠው የጦር መሳሪያ እንዲጨምርና አገሮች ቃል የገቡትን ታንክና እና ሌሎች ከባድ መሳሪያዎች እንዲያስረክቡ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ዋና ጸሐፊ የንስ ስቶልትንበርግ ዛሬ ብራሰልስ ላይ ጥሪ አድርገዋል። በአሜሪካ የሚመራ የዩክሬን አጋሮች የሆኑ የኔቶ አባል አገራት መከላከያ ሚኒስትሮችና ባለሥልጣናት ቡድን ዛሬ ብራሰልስ ላይ ሲመክሩ ውሏል። የኔቶ ዋና ጸሐፊ ለዜና ሰዎች እንዳሉት ስብሰባው ወሳኝ በሆነ ወቅት በመካሄድ ላይ ሲሆን የዩክሬን አጋሮች ለሀገሪቱ የሚሰጠውን ወታደራዊ ድጋፍ የሚጨምሩበትን ሁኔታ ይመክራሉ። በዩክሬን የሚካሄደው ጦርነት በሚቀጥለው ሳምንት አንድ ዓመት እንደሚሞላው ያስታወሱት የንስ ስቶልተንበርግ ፕሬዚደንት ፑቲን ለሰላም ዝግጁ አይደሉም ሲሉ ከሰዋል። በስብሰባ ላይ የተሳተፉት የዩክሬኑ መከላከያ ሚኒስትር ኦለስኪ ረዝኒኮቭ በትዊተር መልእክታቸው እንዳሉት የእርሳቸው አጀንዳ ተጨማሪ የጦር መሳሪያ የሚገኝበት ዩክሬንን ከአየር ጥቃት መከላከል የሚቻልበት እንዲሁም ለዩክሬን ኃይሎች ስልጠና የሚሰጥበት ጉዳዮች ላይ ያተኩራል። በመጨረሻም አድማጮች በአሜሪካ በሚገኘው ሚቺጋን ስቴት ዩኒቨርሲቲ ትናንት ማምሻውን በተከፈተ ተኩስ ቢያንስ ሶስት ተማሪዎች ሲገደሉ፣ አምስት የሚሆኑ ደግሞ ቆስለዋል። በከፍተኛ ደረጃ የተጎዱ ተማሪዎች በሆስፒታል ይገኛሉ ሲሉ የዩኒቨርሲቲው የፖሊስ አዛዥ ዛሬ ማረዳ አስታውቀዋል። ተኩሱም በመክፈት የተጠረጠረው የ43 ዓመት ግለሰብ ከዩኒቨርሲቲው ግቢ ውጪ በራሱ ላይ በተኮሰው ጥይት ሞቶ መገኘቱን አዛዡ ጨምረው ገልጸዋል። ተጠርጣሪው የዩኒቨርሲቲው አባል አለመሆኑ ታውቋል። ለምን ወደ ዩኒቨርሲቲ ግቢው እንደመጣ ምርመራ በመደረግ ላይ ነው። ዩኒቨርሲቲው ለ48 ሰዓታት ማንኛውንም አይነት አገልግሎት እንደማይሰጥ አስታውቋል። አድማጮች፣ ለምሽቱ ያስኩት ዜና በዚሁ ተጠቃልሏል። ከቀሪ ዝግጅቶቻችን ጋር አብራችሁ እንድትቆይ ጋብዛለሁ። መልካም ምሽት። ጤና ይስጥልንክብራትና ክብራን እንደምናመሻች። እንግዱን ለዓለም ዜናዎቹ እጅግ አድርገን እናመሰግናለን። በ22፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ከዋሽንግተን ዲሲ የሚተላለፈውን የዛሬ ማክሰኞ የካቲት 7 2015 ዓ ም ዝግጅታችንን ነው እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ይተላለፋል። እስከ ምሽቱ አራት ሰዓት አብራችሁን እንድትቆዩ በድጋሚ እንጋብዛለን። አሁን ቀዳሚ ወደሆነው የአብይ ርዕሰ ዘገባ እንለፍ። ለተከታታይ አራት ዓመታት በተከሰተ ድርቅ ምክንያት በደቡብ ክልል በተለይ ደቡብ ኦሞ ዞን በመቶ ሺዎች የሚቆጠሩ ዜጎች ለረሃብ መጋለጣቸውንና በቂ እርዳታ እንደማይሰጣቸው ነዋሪዎች ገለጹ። ከድርቁ ጋር በተያያዘ በተከሰቱ በሽታዎች የህፃናት ህይወት ማለፉንም ነዋሪዎቹ ገልጸዋል። የጂንካ ሆስፒታል ሜዲካል ዳይሬክተር ለአሜሪካ ድምጽ ሲናገሩ በየወሩ ከአርባ በላይ ህጻናት ህክምና በመከታተል ላይ መሆናቸውን ገልጸው ህይወታቸው ያለፉም መኖራቸውን አመልክተዋል። የዞኑ ግብርና መምሪያ በበኩሉ ከ337 በላይ ዜጎች አስቸኳይ ጊዜ የምግብ እርዳታ እንደሚያስፈልጋቸው ገልጿል። የክልሉ ባለስልጣናት በአካባቢው ቅኝት እያደረጉ ሲሆን የደቡብ ክልል አደጋ ስጋት ስራ አመራር ኮሚሽን ለመንግስት መገናኛ ብዙሃን ከስፍራው በሰጠው መግለጫ በክልሉ ቆላማ አካባቢዎች ከፍተኛ የሆነ የዝናብ እጥረት በመከሰቱ በሰብል ላይ ጉዳት መድረሱንና የምግብ እጥረት መከሰቱን አስታውቋል። የሐዋሳው ዘጋቢያችን ዮናታን ዘብዴውስ ተጨማሪ ያለው፣ በደቡብ ብሔር ብሔረሰቦችና ሕዝቦች ክልል በሚገኘው በደቡብ ኦሞ ዞን በዳስነች በሙርሲ በቦዲ በባጫና በሌሎች አርብቶ አደር ወረዳዎች የከፋ ድርቅ መከሰቱን ለአሜሪካ ድምፅ አስተያየታቸውን የሰጡ ነዋሪዎች ተናግሯል። ስማቸው እንዳይጠቀሰ ጠየቁን የኦማራት የከተማ ነዋሪ ለተከታታይ ዓመታት ዝናብ በመጥፋቱ ከፍተኛ ድርቅ መከሰቱን ተናግሯል። ከባድ ድርቅ አለ። ዝናብ ካለ ነው ከብቶቹ ሳር ያገኙና በበቂ ሁኔታ ወተቱንም እነሱ ማሽላቸው በዓመት ሁለት ይዘራሉ፣ ያንን ሴፍ ያረጋሉ ኖርማል ህይወት የነበረው በዛን ጊዜ ነው። አሁን ኦልሞስት ስድስት ዓመት ምናምን ሰባት ስምንት ዓመት ሁን የሆነው ነው። ቢቶች መሬት የላቸው እርሻ መሬት ሁሉ እንዳለ ቦታ ተይዟል። የሚታረስበት አካባቢ ሙሉ ለሙሉ ውሃ ተይዟል እና ህዝቡ ከባድ ረሃብ ላይ ነው ያሉ ከባድ ረሃብ እንስሳዎች አልቋል። ከብት ሞቶ አልቋል። አንድ ከብት የሚባል ነገር የለ። ከባድ ችግር ና ድሮ ወተት ማሽላ በራሳቸው ይኖራሉ። አሁን የለም። ከፍተኛ የውሃና የምግብ እጥረት እንዳለባቸው ገለጹት እኚህ አስተያየት ሰጪ። በድርቁ ሰዎች መጎዳታቸውን ገልጠው በቂ የሆነ ሰብዓዊ ድጋፍ እንደማይደረግላቸውም ጠቅመዋል። በዚህ በሁለት ወር ያው ኤንጂዎቹ ድሮ ከቁሳቁስ ወደ እንትን ገብተዋል፣ ወደ ገንዘብ ወደ መሰት ችግሩንም ስላዩ ወደዛ ገብተዋል። ግን በቂ አይደለም። በበቂ ሁኔታ የተሰጠ አይደለም። ህዝቡ ብዙ ነው። በራሱ ልማድ በኖርማል ሲስተም የለም ደኖርማል ኖርማል እርሻውን አርሶ ኖርማል ኑሮ የለመደ ሰው በየአንድ ወሩ ወይ በየሁለት ወሩ ሁለት መቶ ሶስት መቶ አንድ ሺ ሁለት ሺ ብር ብትሰጠው፣ አይበቃውም። በምግብ እጥረስ ምክንያት በሚከሰቱ በሽታዎች ህይወታቸው ያለፉ ሰዎች መኖራቸውን ገልጿል። በረሀብ በረሀብ ብቻ የሞተ ሰው ናይቻለሁ። በረሀብ ነው ወይስ ከረሀብ ጋር በተያያዘ በመጣ በሽታ ነው? ምንም በሽታ የለም። በቃ ረሃብ ነው። በቃ ወደ ገጠር አካባቢ በቀደም እኔ እያየሁት ቢያንስ ወደ ስንት ሶሶ ነው ምናምን እንደዚህ ሌላ ሁሉ ድክም ብሏል ማለት ኦልሞስ አልሞትም እንጂ በቃ ከሰውነት ተራውጠዋል። ከድርቁ በተጨማሪም ከኦሞ ወንዝ ግድብ የሚለቀቅ ውሃና ሌሎች የመንግስት የልማት ፕሮጀክቶች የሚያደርሱት የጎንዮሽ ጉዳት ሌላ ፈተና እንደሆነባቸው እና ክፍቶቻቸውም ጭምር እንደሞቱባቸው የተናገሩት ደግሞ አቶ ያለው አየለ ናቸው። በጣም አስጊ ሁኔታ ነው ያለው የሚረዳቸው የለም። እብን ጂንካ ጤና ጣቢያ ሲመጡ ኤም ኤስ ኤፍ የሚያደርገው ድጋፍ ትራንስፖርትና የመድኃኒት ወጪ እንጂ የምግብ ወጪያቸውን የሚሸፍንላቸው የላቸውም እና ጂንካ ሆስፒታልን በዚህ ጉዳይ ተቸግሮ ነው ያለው አሁን ባለው ሁኔታ ላይ። ከዛ ውጭ ወርልድ ቪዥን የራሱ ቋሚ ፕሮግራም ነበረው የሚያመጣው ና በቀጥታ ምክንያት በምናም ተብሎ ወደዚህ መጣው ኮታ ተቋርጧል። ከባለፈው ሁለት ወር ወደዚህ ምግብ የሚባል የለም። ድርቁን መቋቋሚ ያቃታቸው ህጻናትና አረጋውያን ጉዳት ላይ መውደቃቸው አስረድቷል። የደቡብ ኦሞ ዞን ግብርና መምሪያ ኃላፊ አቶ ባንኬ ሱሜ በዞኑ በሚገኙ ስድስት ወረዳዎች ድርቅ መከሰቱን ተናግረው በመቶ ሺዎች የሚቆጠሩ ዜጎች አስቸኳይ የምግብ እርዳታ እንደሚያስፈልጋቸው ለአሜሪካ ድምፅ በስልክ ገልጿል። ከሀሚሌት ታይሳ ሰላሳ ባለው የምርት ግምገማ መነሻ ያቀረበ ነው። ወደ ሶስት መቶ ሰላሳ ሰባት ሺ ዘጠኝ መቶ ሀያ ሶስት ተረጂ ነው። ይህን ለክልል ያቀረቡ ነው እና ይሄ ያው አክሰፕታንስ አግኝቶ ክልሉም በተዋረድ በራሳቸው ኮሚቴ ባጣራው መነሻ ይሄን አክሰፕት አድርጎ ለፌዴራል መንግስት አቅርቦ አሁን በፌዴራል መንግስትም ያው ቅድም ባልኩትሊክ ቁጥሩም ከፍ ያለ ነው። በቅድ ጋፍ አልተደረገም እየተባለ ከነዋሪዎች የቀረበውን ወቀሳ አምነው ጥረት የተደረገ መሆኑን ተናግሯል። በአሁኑ ሰዓት ወርሊ ዲቪዥን የሚባል ግብረሰናይ ድርጅት ከሰላማጎ ወረዳ በስተቀር በሁሉም በአምስቱ ወረዳዎች ላይ ወደ ሶስት መቶ ሶስት ሺ ስድስት መቶ ዘጠና ዘጠኝ የህብረተሰብ ክፍሎች አድረስ ለማድረግ ወደ ዘጠና ሰባት ፐርሰንት አካባቢ ይህል ስርጭት አድርገዋል። ከዳሰነች፣ ከኛንጋቶም፣ ከሀመር፣ ከባና ጸማይ መቶ ፐርሰንት ስርጭት አድርገዋል። ህይወት ያለፈ በመዋቅሩ በ በኩል ተገኝ ደግሞ ይሄ በድርቅ ነው ሞተው ይሄ በዚህ ነው ሞተው የሚለው ነገር በእኛ ደረጃ የቀረበ ነገር የለም። በእርግጥ ማልኒትሪሽን ቅድም አልኩት በአግባቡ የበረሰቡ የአመጋገብ ስርዓቱ ካልተስተካከለ አሁን እኛ እንደ ዞናችን ከፍተኛ አደጋው ፓርቲ ላይ የተሻለ ይሄል ጥራጥሬ ስራስሬ ያለበት አካባቢ ላይ ተከስቶ ይሞታል፣ ህፃናት ይሞታል። ይህንን በየጊዜው እየገመገምን የመጣ ነው ነገር ስለሆነ ያው እንደዚህ አይነት ነገሮች ሊኖር ይችላል። ነገር ግን በቁጥር ደረጃ ይህን አክል ህፃናት ሞቷል የሚል አሁን ያስኩት ነገር ስለሌለ ይሄ ነው ከምሳት አንጻሪም ቅድም ባልኩት ባለፈው አመት ያው ብዙ ሞት አለ። አሁን ግን ያን ያክል እንደ ባለፈው አመት ሞት ነገር የለም። የጂንካ ሆስፒታል ሜዲካል ዲሬክተር ዶክተር ተስፋዬ ተፈራ በበኩላቸው በምግብ እጥረት የተጎዱ ህጻናት በሆስፒታሉ ህክምና የተደረገላቸው መሆኑን ገልጿል። በአማካይ በየወሩ ከ40 እስከ 50 ህጻናት በሆስፒታሉ ተኝቶ እንደሚታከሙም ገልጸው ህይወታቸው ያለፉ መኖራቸውን ለቪኦኤ በስልክ አስታውቀዋል። አመቱን ሙሉ በምግብ እጥረት የተጎዱ ህጻናትን እናክማለን። እድሜያቸው ከአምስት አመታቸው የሆኑ ማለት ነው። ፒዳትሪክስ ሲቪራ ኪት ማልኒትሪሽን ተብለው አድሚት ተደርገው ተኝተው ህክምና ይሰጣቸዋል እና በአቨሬጅ በወር ውስጥ ከአርባ እስከ አምሳ ህጻናትን አድሚት እናደርጋለን። በአንድ ወር ማለት ነው። የሞት መጠናችን ኦልሞስት ከአምስት ፐርሰንት በታች ነው። ከመቶ ህጻናት ሁለት ሶስት ህጻናት በአመት ውስጥ ይሞታሉ። የደቡብ ክልል የአደጋ ስጋት ስራ አመራር ዋና ኮሚሽነር አቶ ጋንታ ጋማ በክልሉ ቆላማ አካባቢዎች ከፍተኛ የሆነ የዝናብ እጥረት በመከሰቱ በሰብሉ ላይ ጉዳት መድረሱን ትላንት በሰጡት መግለጫ ተናግሯል። በእነዚህ አካባቢዎች የምግብ እጥረት ተፈጥሯል ያሉት ኮሚሽነሩ የመኖና የውሃ እጥረት እንዲከሰት ምክንያት መሆኑንም አስታውቀዋል። በክልሉ መንግስት በአጋር ድርጅቶችና በሌሎች አካላት ድጋፍ መደረጉንም ገልጧል። በክልሉ 3.4 ሚሊዮን ዜጋዎች የምግብ ድጋፍ እንደሚያስፈልጋቸው ከእነዚህም ውስጥ ከ24 ሚሊዮን በላይ ለሚሆኑ ዜጎች የአስቸኳይ ጊዜ ድጋፍ እንደሚያስፈልግ የክልሉን ባለሥልጣናት ጠቅሰን ከዚህ በፊት መዘገባችን ይታወሳል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፍላችሁን የማክሰኞ ምሽት ዝግጅታችንን ነው። ቀደም ሲል የአበይ ርዕስ ዘገባውን ነበር የተከታተላችሁት። የትንታኔው መጽሔት ይቀጥላል። አንድ ሳምንት ለሚሆን ጊዜ በመዘጋቱ መንገደኞችን አስተጓጉሎ መቆየቱ የተነገረው ከአማራ ክልል ወደ አዲስ አበባ የሚወስደው መንገድ ዛሬ መከፈቱን መንገደኞች ገለጹ። ከአማራ ክልል በተነሱ ተሽከርካሪዎች የተሳፈሩና የአማራ ክልል መታወቂያ የያዙ መንገደኞችን ጎሃጽዮን ሲደርሱ የኦሮሚያ ክልል ልዩ ኃይል መለዮ በለበሱ የጸጥታ ኃይሎች ወደ አዲስ አበባ እንዳይገቡ መከልከላቸውን ትላንት ምሽት መዘገባችን ይታወሳል። በጉዳዩ ላይ ያነጋገርናቸው የኦሮሚያ ክልል አስተዳደርና ጸጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱም የተዘጋ መንገድ እንደሌለ ተናግረው ነበር። ዛሬ ምሽት ያነጋገርናቸው ናቸው መንገደኞች ደግሞ መንገዱ ዛሬ መከፈቱን ገልጸዋል። አስቴር ምስጋናው ተከታዩን ታቀርባለች። ከአማራ ክልል ወደ አዲስ አበባ በሚያደርጉት ጉዞ በኦሮሚያ ክልል በምትገኘውና ጎሃ ጽዮን በተባለችው ቦታ ላይ ሲደርሱ መንገዱን እንዳይሻገሩ ለአንድ ሳምንት ያህል ተከልክለው እንደነበር የገለጹት መንገደኞች ዛሬ ጠዋት ግን በዋናው መንገድ ማለፍ መቻላቸውን ተናግረዋል። የአሜሪካ ድምጽ በስልክ ያነጋገራቸው መንገደኞች ከየካቲት ሁለት ሁለት ሺ አስራ አምስት ዓመተ ምሕረት ጀምሮ ወደ አዲስ አበባ ለመሄድ ጥረት ሲያደርጉ መቆየታቸውንና የኦሮሚያ ክልል ልዩ ኃይል መለዩ የለበሱ ታጣቂዎች መከልከላቸውን ገልጸው ከአምስት ቀናት መጉላላት በኋላ ዛሬ ወደ አዲስ አበባ መጓዛቸውን ገልጸውልናል። ይህንን መረጃ የሰጡን ስማቸው እንዲጠቀስ ፍቃደኛ ያልሆኑት አንድ መንገደኛ አዲስ አበባ ውስጥ እንደሚኖሩ ቤተሰብ ለመጠየቅ ሞጣ ወደ ተባለ ቦታ ሄደው እንደነበር ገልጸው ጉዳያቸውን ጨርሰው ሲመለሱ ግን ማለፊያ መከልከላቸውን ተናግረዋል። በዚህም ምክንያት ለአምስት ቀናት ደጀን ከተማ እንደተጉላሉ ይናገራሉ። ዛሬ መንገዱ በመከፈቱ ወደ አዲስ አበባ እየሄዱ ፍቼ ላይ መሆናቸውን በስልክ ነግረውናል። ዛሬ ብዙ ሰው ይሄ በጠበርስም ጎንደር አዲሱ ጠበር ወጣበት የሄደ ሁላ በየቤተ ክርስቲያኑ እንትኑ ህዝቡ በቃ ነጋዴው ሳይሆን ህዝቡ በቤተ ክርስቲያን በጣም ሀይለኛ አርጓል። ሌላው አስተያየት ሰጭም ለአንድ ሳምንት ያህል ደጀን ከተማ እንደተጉላላችና ዛሬ ወደ አዲስ አበባ ጉዞ መጀመሯን ከሰዓት በፊት ገልጻልናለች። የደጀን ከተማ ህዝብ በቤተ ክርስቲያን ተጠልለው ለነበሩ መንገደኞች ላደረገው ድጋፍም ምስጋና አቅርባለች። ምን አደረጉላችሁ? የኦሮሚያ ክልል አስተዳደርና ጸጥታ ቢሮ ምክትል ኃላፊ ኮሎኔል አበበ ገረሱ ትላንት ለአሜሪካ ድምፅ በሰጡት ቃል የተዘጋ መንገድ የለም ማለታቸው ይታወሳል። ለአሜሪካ ድምፅ አስቴር ምስጋናው ባህር ዳር። ተከታዩ ዘገባችን ደግሞ ወደ ቤንሻንጉል ጉምዝ ይወስደንና በካማሽና መተከል ሰላም መስፈኑን ነዋሪዎች መግለጻቸውን ይመለከታል። በቤንሻንጉል ጉምዝ ክልል ሰላም በመስፈኑ ያለ ስጋት መንቀሳቀስ መቻላቸውን ና ተቋርጦ የነበረው የማህበራዊ መስተጋብር መጀመሩን አንዳንድ የካማሽና መተከል ዞን ነዋሪዎች ተናግረዋል። የክልሉ ፖሊስ ኮሚሽነር ሀሩን ኡመር ታጣቂዎች ከክልሉ መንግስት ጋር የሰላም ስምምነት ተፈራርሞ ከገቡ በኋላ ሰላም መስፈኑን አመልክተዋል። የጉድን ህዝቦች ነጻነት ንቅናቄ በበኩሉ ሰላም መስፈኑ የልማት ስራዎችን ለመስራት እገዛ እንዳደረገ ገልጸዋል። ናኮር መልካ ተጨማሪውን ዘገባ ልኳል። በቤኒሻንጉል ጉሙዝ ክልል ካማሺ ከተማ ነዋሪ የሆኑት አቶ ሰንበታ ተፈራ በክልሉ የሰፈነው አንጻራዊ ሰላም ከአንድ ቦታ ወደ ሌላ አካባቢ ያለ ስጋት እንዲንቀሳቀሱ ማድረጉን ለአሜሪካ ድምፅ ገልጸዋል። ሰላም ከወረደ በኋላ አሁን የድምጽት ራሱ የሚባል ነገር አይታይም፣ አይሰማም። ሰዎችም እንደፈለገ መንቀሳቀስ ጀምረዋል። በጣም ደስ የሚል ነው። ወረዳ ወደ ወረዳ የተንቀሳቀሴ ነው። መኪና ራሱ የሄደ ነው። ሰውም የተንቀሳቀሴ ነው። እንደዚህ አይነት ይመስላል። አሁን ህዝቦቹም በቃ ወደ ማስተማር ወደ ልማት ራሱ ገብተዋል። አንድ የመተከል ዞን ግልገል በለስ ከተማ ነዋሪ በበኩላቸው ተቋርጦ የነበረው ማህበራዊ መስተጋብር ጀምረዋል ሲሉ እንዲያስረድተዋል። ረዳት ፕሮፌሰር አስፋው አበራ ከግልገል መምህራን ትምህርት ኮሌጅ ነው ማስተምረው። መተከል ያለው የጸጥታ ሁኔታ በጣም በጥሩ ሁኔታ ላይ ነው የሚገኘው። ወደ ገጠር ወጣ ብዬ የነበር አጋጣሚ የሚያስገርሙ ወደ ሰርግ ወደ ድባጭ በኩል ርብሻው በብዛት የሚታይበት አካባቢ አንድ በሚመኖርበት አካባቢ ጉምዞችና ሌላው ብሔረሰብ፣ አማራው፣ ኦሮ፣ አገው ብሔረሰብ ሰርግ ላይ ሂጄ ጉዳይቼ የመጣሁበት ነው። ቆጭቷቸው ፍቅር በፍቅሩ ነው ደስ ብለው የሚኖሩበት ሁኔታዎች አሁን እየተመቻቹ ነው ያሉት አካባቢ ላይ። አሁን እርስዎ ያሉበት ቦታ ላይ ከእርስዎ ጀርባ ድምፅ ይሰማል። የሚገርምህ እጅግ በጣም ደስ የሚለው ነገር ለመጀመሪያ ጊዜ በአራት ዓመት ውስጥ ተቋርጦ የነበረው የስፖርት ውድድር በዚህ በርብሻ ምክንያት የክለቦች ሻምፒዮን ፓዊ ላይ እየተደረገ ነው። አሁን ውድድሩን እያደረግን ነው ፓዊ ላይ። ይሄ አሁን ጫጫታ ይሰማል። የክልሉ ፖሊስ ኮሚሽነር ሀሩን ዑመር ታጣቂዎች በሰላማዊ መንገድ ከክልሉ መንግስት ጋር የሰላም ስምምነት ተፈራርመው ከገቡ በኋላ በክልሉ ውስጥ ታይተዋል ያሏቸውን ለውጦች አብራርተዋል። ቤኒን ታጣቂዎች እና ጎድን ታጣቂዎችን መንግስት ባደረገላቸው ጥሪ መሰረት ሰላም አማራጩን ተቀብሎ ከገቡ ቀን ጀምሮ በርካታ መሻሻሎች አሉ። ምንም አይነት የዲ የጥይት ድምፅ የማይሰማበት ክልል ሆኗል። ምንም አይነት መፈናቀል የማይሰማበት እና ሞት ሙሉ በሙሉ የቆመበት ሁኔታ ነው ያለው። በአራተኛ ደረጃ ከዚህ በፊት ቁሞ የነበሩ መሰረተ ልማቶችን በአሁኑ ጊዜ የቀጠሉበት ሁኔታ ነው ያለው። ኮሚሽነሩ ከዚህ ቀደም ግንባታቸው ያልተጠናቀቁ መንገዶች ግንባታ እየተከናወነ መሆኑን ጠቅሰው ከጥቂት ወራት በፊት በጸጥታ ኃይል እጀባ ብቻ የሚደረግ እንቅስቃሴ አሁን መቆሙን ገልጸዋል። መንገድ ሲከፈቱ በጥርያ ሲጀምረው የነበሩ መንገዶችን በአሁኑ ጊዜ ስራቸውን ወይም ኮንትራክተሮችን ወደ ስራ የሚመለሱበት አግባብ ነው ያለው። በተለይ ከዚህ ካማሽ ከዚህ መተከል ያለ እጀባ በፍጹም የማይቻል አግባቦች ናቸው የነበሩና አብዛኛው ክልሉ እንቅስቃሴ ለማድረግ በእጀባ ነበር የሚደረግ ሆና በአሁኑ ጊዜ ግን ሙሉ በሙሉ ያ ነገር እየቆመበት ሁኔታ ነው ያለው። ከዞን ዞን፣ ከወረዳ ወረዳ ለመንቀሳቀስ ማንኛውም ሰው በፈለገው ጊዜ ኮንትራክተር እንበለው፣ ነጋዴዎች እንበል፣ ነዋሪውም ሌላውም ሰው የድጋፍ የሚመጡ ሰዎችም ቢሆኑ በፈለጉ ጊዜ ላይ የሚፈልጉትን ስራ በአግባቡ አከናውኖ የሚሄዱበት ሁኔታ ኦልሬዲ ተፈጥረዋል። በቤኒሻንጉል ጉሙዝ ክልል በሰላም ዙሪያ የታየው መሻሻል ቀጣይነት እንዲኖረው ከህብረተሰቡ ጋር እየተሰራ ነው ሲሉ ኮሚሽነሩ ተናግረዋል። በተለይ ለማህበረሰብ አቀፍ ፖሊስ አገልግሎት ትኩረት መሰጠቱንም ጨምረው ገልጸዋል። ከመዋቅር አንጻር አብዛኛውን ቀበሌዎችን እየፈረሱበት ሁኔታቸው ሁኔታዎች ናቸው የነበሩ ከዚህ በፊት ከአራት ወር ከሶስት ወር በፊት አልነበረን በአሁኑ ጊዜ ግን አብዛኛውን ችና እና ቀበሌዎችን ኮሚኒቲንግ ፖሊስ በአሁኑ ጊዜ ገብቶ ስራቸውን የሚያከናውኑበት ሁኔታ ነው ያለው። የጤና ኤክስቴንሽን የሚባለው የዚህ የግብርና ባለሙያዎችን የውሃ ባለሙያዎችን በየቀበሌውን ገብቶ ስራቸውን እያከናወኑ ነው ያለውና እንደ መንግስት በጣም የዚህ ከህዝብ ጋራ ተግባብቶ ከመስራት የህዝብ ግንኙነት ስራዎችን በጣም ተጠራክሮ እየቀጠለ ነው ከህዝብ ጋር የህዝብ ኮንፈረንሶችን በሁሉም ዞንና ልዩ ወረዳውን በሶስቱን ዞን በልዩ ወረዳውን በሶስቱን ከተማ አስተዳደሮችን መንግስት ቆርጦ ከፍተኛ አመራር ከክልል አመራር ጀምሮ ከካቢኔት ጀምሮ እስከታች ከቀበሌዎችን ድረስ ወርዶ ህዝብን የማወያየት ስራ በአሁኑ ጊዜ እየተሰራበት ነው ያለው። የቤኒሻንጉል ጉሙዝ ክልል ፖሊስ ኮሚሽነር ሀሩን በሰላማዊ መንገድ ለገቡ የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ጉህዴንና የቤኒሻንጉል ህዝቦች ነጻነት ንቅናቄ ብሄነን አባላት በተለያዩ ዘርፎች የስራ ዕድል እየተመቻቸ መሆኑን ተናግረዋል። ከዚህ ከስራ ዕድል ፈጠራ ጋር ታይዘው አብዛኛውን በዚህ በማዕድን ዘርፍ ላይ ነው። በሁለተኛ ደረጃ ላይ በንግድ ስራዎች ላይ፣ በሸቀጣ ሸቀጥ፣ በሌሎችን ስራዎች ላይ በሶስተኛ ደረጃ ላይ በዚህ በእርሻ በርካታ ሰው ዘራጀበት አግባቦች አሉ። ጊዜዎችን እየተፈጸሙ ነው። ሰሞኑን ወደ ስራ ይገባሉ የሚል እምነት አለ እና ትምህርት ያላቸው ዲፕሎማ ዲግሪም ያላቸው በሚገባቸው ቦታዎች ላይ በአሰራር መሰረት እየተቀጠሩ በሙያቸው በዛ እየተቀጥሮ ወደ ስራ እየገቡበት አግባብ ነው ያለው የጉህዴን ሊቀመንበርና በታላቁ ህዳሴ ግድብ የክልሉ ህዝባዊ ተሳትፎ ማስተባበሪያ ጽህፈት ቤት ኃላፊ አቶ ግራኝ ጉደታ ሰላም መስፈኑ የልማት ስራዎችን ለመስራት እገዛ እንዳደረገ ገልጸዋል። አንጣራዊ ሰላም ሳይሆን ሙሉ በሙሉ ሰላም ወርደዋል። ልማት እስካሁን ድረስ ለምሳሌ መንገድ ሰዛለ ወረዳ እስከ ከማሽ የሚያገናኝ መንገድ የበጋ መንገድ ከፈታ ተጀምሮ ሰሞኑ ተጠናቆ ለነዚህ ለጻፋፊዎች የሚደራጁበት ሳንተጀርነ ጦሮች ወደ አምሳ ዲረክቴ ከማሽ ወደ አስር መተከል ወደ አስራ ሶስት ነው ደሴት ነው አሁን መተከል የተጫነ የነበረ በክልል ውስጥ ባለፉት አራት ዓመታት በደረሰው ጥቃት ቁጥሩ የበዛ ሰው መገደሉንና በመቶ ሺዎች የሚቆጠሩ ሰዎች ከቀያቸው መፈናቀላቸውን እንዲሁም መንግሥት ብዙ ተፈናቃዮችን ወደየአካባቢያቸው እየመለሰ መሆኑን ስለ መግለጹ መዘገባችን ይታወሳል። ለአሜሪካ ድምፅ ናኮር መልካ ካምቦ የአሜሪካ ድምጽና ው እየተከታተላችሁት ያላችሁት። ተከታዩ ዘገባ ደግሞ ወደዚህ ወደ ዩናይትድ ስቴትስ መለስ ያደርገንና ና በዋሽንግተን ዲሲ በተለያዩ መናፈሻዎች ውስጥ የተጠለሉ የጎዳና ተዳዳሪዎችን ማንሳት መፍትሄ ይሆናል ወይ ይለናል። የዩናይትድ ስቴትስ መዲና ዋሽንግተን ዲሲ ውስጥ ያሉትን የጎዳና ተዳዳሪዎች መጠለያዎች ለማንሳት የወጠነው እቅድ በሀገሪቱ ባለው የጎዳና ተዳዳሪነት ቀውሱ ዙሪያ ትኩረት እንዲስብ እያደረገ ነው። የአሜሪካ ድምጿ ቬሮኒካ ባልደራስ ኤግሊሲያስ ብዛት ያላቸው ቸው የጎዳና ተዳዳሪዎች በድንኳን የተጠለሉበትን እዚህ ዩናይትድ ስቴትስ የሚገኘውን ማክፌርሰን ስኩዌር የተሰኘ መናፈሻ ቦታ ጎብኝታ ያጠናቀረችውን ዘገባ ቆንጅ ይታየ እንደሚከተለው ታቀርበዋለች። በዩናይትድ ስቴትስ መዲና በዋሽንግተን ዲሲ ዙሪያ በየመናፈሻ ፓርኮቹ ጎዳና ተዳዳሪዎች ድንኳኖቻቸውን ቀላልሰው ይኖራሉ። የፌዴራሉ መንግስት ባለስልጣናት ደግሞ ይህ ቀስ በቀስ በዚህ እንደ አውሮፓውያን የዘመን አቆጣጠር በ2023 ዓ ም ውስጥ እንዲያከትም ነው የሚፈልጉት። ጎዳና ተዳዳሪዎች እንዳይጠለሉባቸው ክልክል ከሚሆኑት ቦታዎች አንዱ ታዲያ መክፈርሰን ስኩዌር የተባለው መናፈሻ ነው። የብሔራዊ ፓርኮች አገልግሎት ለቪኦኤ በሰጠው መግለጫ ከዋይት ሀውስ ቤተ መንግስት፣ በቅርብ ርቀት የሚገኘው የስፍራ መጠለያ እንዳይሆን መከልከሉ ለሀገሪቱ ባለስልጣናት ያጠቃላዩን ህዝብና በዚያ የሚጠለሉትንም ሰዎች ደህንነት ለማረጋገጥ የሚጠቅም ሆኖ ተገኝተዋል ብሏል። አሊሳ ግሪፊን መስሪያ ቤታቸው ዋሽንግተን ዲሲ ውስጥ ሲሆን ፓርኩ እንደ ድሮ ጽድት ብሎ ለማየት እጓጓለሁ ይላሉ። ነገር ግን ይላሉ፣ በሌላ መልኩ ሲታይ ደግሞ ይሄ የሚደረገው ሌላ መሄጃ ቦታ የሌላቸውን ሰዎች አንስቶ ሌላ ቦታ በማስፈር ነው። ያም መፍትሄ አይመስለኝም። ይህ በእንዲህ እንዳለ የዋሽንግተን ዲሲ የጤናና የሰብአዊ አገልግሎቶች ምክትል ከንቲባ ቢሮ በጎዳና ተዳዳሪነት ላይ ያሉትን ሰዎች ከሚያስፈልጓቸው አገልግሎቶች ጋር የማገናኘት ስራ እየሰራን ነው ብሏል። ዳንኤል ኪንግሪ እንደ አውሮፓውያን አቆጣጠር በ2020 ዓ ም ነው ከነበሩበት ከሌላ ፓርክ ወደ መክፈርሰን ስኩዌር ፓርክ ሄደው መጠለል የጀመሩት። መጠለያዎቹን ማንሳቱ የማይሰራ መንገድ ነው ይላሉ። ምክንያቱም አብዛኛው እዚህ ያለው ሰው ከዚህ ሲያነሱት ሌላ ጋር ሄዶ ይሰፍራልና፣ መንግስት ችግሩን ለመፍታት አንድ ነገር እያደረገ መሆኑን ለማሳየት መሞከሩን ቀጥሏል። ነገር ግን ውሃ ቅዳ ውሃ መልስ ነው። ሰውን ከዚህ አካባቢ ያነሱና በያለበት ይበትኑታል፣ ደግሞ ሌላ ቦታ ይሄዳሉ። ባለፈው ዓመት የዩናይትድ ስቴትስ መንግስት ባወጣው አሃዛዊ መረጃ በሀገሪቱ ዙሪያ ያሉት ቤት የሌላቸው ሰዎች ቁጥር ወይም ጎዳና ላይ የሚኖሩት ሰዎች ቁጥር ወደ ስድስት መቶ ሺህ እንደሚጠጋ አስታውቆ ነበረ። ኬሊ አንድሪያ የጎዳና ተዳዳሪዎችን የሚረዳ ጆርጅ ታውን ሚኒስትሪ ሴንተር የተባለ ማዕከል ኃላፊ ናቸው። የጎዳና ተዳዳሪነት ችግርን ለማስወገድ የተለያዩ መንገዶችን አቀናጅቶ መስራት ያስፈልጋል ይላሉ። የአእምሮ ጤና ችግር ያለባቸው ወይም የሱስ አስያዥ መድኃኒት ተጠቃሚ ለሆኑ ሰዎች አስፈላጊው ድጋፍ መሰጠት አለበት። ማህበረሰብ ውስጥ ስራ ለመቀጠር ይችላሉ ወይ? ያንንም መመልከት ያስፈልጋል። ኤ ኤዲክሰን ከሶስት አመታት በፊት ኑሯቸውን ጎዳና ላይ አድርገው በነበሩበት ጊዜ ቪኦኤ አነጋግሯቸው ነበር። ከዚያ ወዲህ ኤዲክሰን እርዳታ ለማግኘት ወስነው ዛሬ ከጎዳና ኑሮ ተላቀው ቤት ይዘው ይኖራሉ፣ ስራም አግኝተዋል። እኔ እንደማስበው የጎዳና ተዳዳሪ ለሆኑ ሰዎች ማዘን፣ መራራት የእርዳታ እጅ መዘርጋት ተገቢ ነው። ሌላው ደግሞ ትክክለኛውን አገልግሎትና እርዳታ ወደሚያገኝበት መምራት ነው። የባይደን አስተዳደር በሚቀጥሉት ሁለት ዓመታት ውስጥ የጎዳና ተዳዳሪዎችን ቁጥር በ25 ከመቶ ለመቀነስ ወጥኗል። ይህንንም ሆን ለማድረግ ጎዳና ላይ ለሚኖሩ ሰዎች በአቅማቸው ተመጣጣኝ የሆኑ መኖሪያ ቤቶችን ማዘጋጀት የጤና ጥበቃ አገልግሎት፣ የስራ ስልጠና እና የሕግ ድጋፍ አገልግሎትን ማሟላት የመሳሰሉት ላይ ለመስራት አቅዷል። የዋሽንግተን ዲሲ ከንቲባ በበኩላቸው እንደ አውሮፓውያን አቆጣጠር በ2025 ማለትም ከሁለት ዓመታት በኋላ ጎዳና ተዳዳሪነትን ከመዲናችን እናስወግዳለን ብለው ቃል ገብተዋል። በሩሲያና በዩክሬን መካከል የሚካሄደው ጦርነት አንድ ዓመት ሊያስቆጥር መቃረቡን ተከትሎ የተጠናቀረ ዘገባ ነው። ተከታዩ ደግሞ አብቱ ሼንኮስ ያለፈውን አመት ያሳለፈው በጦርነት በምትታመሰው ዩክሬን ውስጥ ነበር። ይሁን እንጂ አዲስ የተጸነሰ ልጅ መንገድ ላይ በመሆኑ ቤተሰቡን አገሪቱን ትቶ ወደ ቴክሳስ መጥቷል። የእሱንና የሌሎችን ስደት ያስከተለውን ጦርነት በተመለከተ ዲያና ሚሼል ተከታዩን ዘገባ አጠናቅራለች። ደረጀ ደስታ ያቀርበዋል። ኦፍተንቼንኮስ ያለፈውን አመት ያሳለፈው ጦርነት በደቆሳት ዩክሬን ውስጥ ነበር ይሁን እንጂ አዲስ የተጸነሰ ልጅ መንገድ ላይ በመሆኑ ቤተሰቡ አገሪቱን ትቶ ወደ ቴክሳስ መጥተዋል። ራዲዮን ኦፍ ተንሼንኮስ ከአንድ ዓመት በፊት እሱና ቤተሰቡ ምስራቅ ዩክሬን ዛፖርዢያ ውስጥ ለተደላደለ ኑሮ የቀረበ ሕይወት ነበራቸው። ዩክሬን ውስጥ ራዲዮን የጥርስ ሐኪም፣ እያበበ ያለ ሙዚቀኛና በክርስቲያን ድርጅት ውስጥ መሪ ነው። ባለቤቱ አሪና የሰርግ ልብሶችን ታዘጋጃለች። ከሁለቱ ወንድ ልጆቻቸው ሰባት ከሆነው ስቴፋን እና ከሶስት ዓመቱ ማርቲን ጋር አብረው ይኖራሉ። አንድ ቤተሰብ ሊኖረው የሚመኘው ሁሉ ነበረን፣ ታውቃላችሁ፣ በቃ አንድ ሰላማዊ ህይወት። በዚህ ጊዜ የሩሲያ ወረራ መጣ። አንድ ዓመት ቆይቶም የጦር ፍልሰተኞችን ሆነው ሕይወታቸው በኦስትን ቴክሳስ ሆነ። ሩሲያ አገሪቱን ባጠቃች ጊዜ ራዲዮንና አሪና ከቤታቸው በሰዓታት ርቀት ላይ ወደሚገኘው ጫካ ከቤተሰቦቻቸውና ወላጆቻቸው ጋር ርቀው ሄዱ። ሽሽቱን የጀመሩት ጥሩ ጊዜ ነበር። ልክ ከምሽቱ 12 ሰዓት ሲሆን የሩሲያ ወታደሮች አልጋችን ላይ ወጥተው ተኝተው ነበር። ግጭቱ በጀመረ ሶስተኛው ሳምንት ወደ ምዕራብ አቅጣጫ ለማምራት ዝግጁ ነበሩ። ከልጆች ጋር እዚያ መቆየት በጣም መጥፎና ለአደጋ የሚያጋልጥ ነገር ነበር። በቅርብ ርቀት የሚኖሩት የራዲዮን ወላጆች ወደ ካናዳ ለመሄድ ፈቃድ ተሰጥቷቸዋል። የአሬና እናት ግን በዛፖርዣያ መቆየትን ነው የመረጡት። ሩሲያ ውስጥ የሚኖረው ሩሲያዊ አባቷ ስለ ጦርነቱ ያለውን እውነት መቀበል አልፈለገም ይላሉ እናትየዋ። ጦርነቱ እንደተጀመረ ደወልንለትና ሁኔታው በጣም ከባድ መሆኑን ነገር ነው። አደገኛ ነው አልነው። እንግዲህ ጦርነቱ አንድ ዓመት ሊያልፈው ነው። እሱ ግን አሁንም ውሸታችንን ነው የሚመስለው። ቤተሰቡ በምዕራብ ዩክሬን ወደምትገኘው ቸርንቪትሲ ከተማ ተዛውረዋል። ራዲዮን እንደ ሃይማኖት ድርጅት መሪ ጦርነት ውስጥ ገብቶ መዋጋት ባይፈቀድለትም፣ አሁን ድረስ መርዳት ይፈልጋል። የፈለግኩትን ማድረግ እችላለሁ ብዬ ሰው መግደል ግን አልችልም። ያ ውስጣዊ ተፈጥሯዊ ነው። በጸደይና በበጋ ወቅት ራዲዮን ወደ ፖላንድ በመሄድ የራስጌ መብራትና ሻማዎችን ለማከፋፈል በጎ ፈቃደኛ ሆኖ ሰርተዋል። አንድ ጊዜ እንዲያውም የነበረባት መኪና በቦምብ ጋይታ ነበር። በበልጉ ማብቂያ ላይ ሪና ነፍሰ ጡር መሆኗን አወቀች። በዚህ ጊዜ ቤተሰቡ እንደገና ወደ ሌላ ቦታ መሄድ የሚገባው መሆኑን አውቆ ነበር። የተረዳሁት ነገር ከሁሉም ትልቅ ዋጋ የሚሰጠው ጊዜ መሆኑን ነው። ሕይወታችን በማንኛውም ወቅት ልታከትም እንደምትችል ተገንዝቤያለሁና ከዚያ ከወዳጆቻቸው ጋር ለአንድ ወር ወደ ቆዩበት ወደ ሮም ጣሊያን ሄዱ። ከዚያ በኋላ ዩክሬናውያን በዩናይትድ ስቴትስ ለሁለት ዓመት እንዲቆዩ ለዩክሬን መተባበር በሚል በወጣው መርሃ ግብር መሰረት ተቀባይነት አገኙ። ከአዲሱ ዓመት ጥቂት ቀናት በፊት ዩክሬናውያን ወዳጆቻቸውና ስፖንሰሮቻቸው ወደሚገኙበት ኦስተን መጡ። ሕይወት እዚህ እጅግ በጣም የተለየ ነው። እዚህ ነፃነት ይሰማሃል። ይሁን እንጂ በዚያው መጠን ሁሉም ነገር እንደነበረ አሁንልህም። አንዳንድ ጊዜም አንተ ላይ ሁሉም ነገር እጅግ በጣም የከበደ ይሆንብሃል። ስቴፋን የሰባት ዓመት ልጅ ሲሆን ሩሲያኛ ብቻ የሚናገር ሲሆን የአንደኛ ክፍል ትምህርቱን በአካባቢው ትምህርት ቤት እየተማረ ነው። አስተማሪው እንግሊዝኛ ብቻ ነው የምትናገረው ሞባይል ስልኳን ታወጣለች። የጉግል ማስተር ጎሚያ ትጠቀማለች። እኔን የምትረዳኝና የምትመልስልኝ እንደዚያ ያደርጋ ነው። አሜሪካ ውስጥ ከሶሻል ሴኪዩሪቲ ወይም የማኅበራዊ ደህንነት መታወቂያ ካርዳቸውን እየተጠባበቁ ነው። ሁልጊዜ ማታ ማታ ከዩክሬን የሚሰማውን ዜና ይከታተላሉ። እዚህ ደህና ነን፣ ውስጣችን ግን ከፍተኛ ሕመም አለ። ዩክሬን ቆይታችሁ እየተዋጋችሁ ያላችሁ ግን ውጊያውን ቀጥሉ። ለዩክሬን ድል መቀዳጀቱን ቀጥሉበት። በመላው ዩክሬን እየተዘመረ ያለውን ዜማ ያዜማሉ። ወደ ቤታቸው እስከሚመለሱ ድረስ አገራቸው እንድትጠበቅ ይጸልያሉ። ያዳመጣችሁት ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል ይቅርታ፣ በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የማክሰኞ ምሽት ስርጭታችንን ነው። የመጀመሪያውን አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያ ቅንብራችን የሚሆነው በአዲስ አበባ አምስት መቶ የኤሌክትሪክ መኪናዎች የኃይል መሙያ ጣቢያዎች ሊገነቡ ነው የሚል ነው። የኢትዮጵያ መንግስት እየናር ያለውን የሀገሪቱን የነዳጅ ወጪ ለመቀነስ በኤሌክትሪክ ኃይል የሚሰሩ ተሽከርካሪዎችን ለማስገባት ወስኗል። ይህን ውሳኔ ተከትሎም የገንዘብ ሚኒስቴር ባለፈው መስከረም ወር የኤሌክትሪክ መኪናዎች ከቀረጥ ነፃ እንዲገቡ ፈቅዷል። በዚህም መሰረት እስካሁን ድረስ ሰባት ሺህ የኤሌክትሪክ መኪናዎች ወደ ሀገር ውስጥ የገቡ ሲሆን በአስር አመት ውስጥም መንግስት አንድ መቶ ሀምሳ ሁለት ሺህ የኤሌክትሪክ መኪናዎችን እንደሚያስገባ የትራንስፖርትና ሎጂስቲክስ ሚኒስቴር ዴኤታ አቶ በር በረአ ሐሰን ተናግረዋል። ካርዲናል ኢንዱስትሪስ የተባለ ኩባንያም የመኪናዎቹን ባትሪ ለመሙላት የሚያስችሉ በአመት አምስት መቶ ጣቢያዎችን ለመገንባት ከኢትዮጵያ ኤሌክትሪክ ኃይል ጋር መስማማቱን ያስታወቀ ሲሆን ለአሜሪካ ድምጽ ሀሳባቸውን ያጋሩ አንድ አስተያየት ሰጪ የኤሌክትሪክ መኪናዎች ለነዳጅ የሚወጣውን የውጭ ምንዛሪ ከማዳንና የአካባቢን ብክለት በመቀነስ ረገድ አስተዋጽኦ እንዳላቸው ተናግረዋል። በቴክኖሎጂ ዙሪያ የሚነሱ ጥያቄዎችና ስጋቶች እንዳሉም ጠቅ ጠቅሰዋል። ገብረ ሚካኤል ገብረ መድህን ተጨማሪ ዘገባ አለው። በኢትዮጵያ ኤሌክትሪክ ኃይል እና በካርዲናል ኢንዱስትሪስ መካከል በተደረሰው ስምምነት መሰረት የኤሌክትሪክ መኪኖች የኃይል መሙያ ጣቢያዎች ግንባታን ለማስጀመር በተዘጋጀ ስነ ስርዓት ላይ እንደተገለጸው ለነዳጅ መግዣ የሚወጣውን ወጪ ለመቀነስ መንግስት በኤሌክትሪክ ኃይል የሚሰሩ መኪኖችን ለማስገባት ወስኗል። በዚህ መሰረት መንግስት ብዛት ያላቸው የኤሌክትሪክ መኪኖችን ወደ ሀገር ለማስገባት ማቀዱን የትራንስፖርትና ሎጂስቲክስ ሚኒስትር ድኤታ አቶ በርኦ ሐሰን ተናግረዋል። በተለይ በአስር ዓመት መሪ የልማት እቅዳችን ደግሞ 4800 አውቶቡሶችን እንዲሁም ደግሞ 148 ሺህ ኤሌክትሪክ አውቶሞቢሎችን ጥቅም ላይ ለማዋል የዘርፋችንን የኃይል ምንጭ ከከርበን ነዳጅ ወደ ታዳሽ የኤሌክትሪክ ኃይል የመሸጋገር ከፍተኛ ዓላማ ሰንገናል። የገንዘብ ሚኒስቴር ባለፈው መስከረም ወር የኤሌክትሪክ መኪኖች ከቀረጥ ነፃ እንዲገቡ በመፍቀዱ እስካሁን ድረስ 7000 መኪኖች እንደገቡም ተገልጿል። ወደ ሀገር ውስጥ እየገቡ ያሉት የኤሌክትሪክ መኪኖች ኃይል የሚሞሉበት ጣቢያ ለመገንባትም ካርዲናል ኢንዱስትሪስ የተባለ ኩባንያ ከኢትዮጵያ ኤሌክትሪክ ኃይል ጋር መስማማቱን የኩባንያው ዋና ስራ አስፈጻሚ ሊሊያ ኃይሉ ገልጿል። በአዲስ አበባ የግንባታ ስራውን የሚጀምረው ይኸው ኩባንያ በዓመት ምን ያህል የኃይል መሙያ ጣቢያዎችን እንደሚገነባ ዋና ስራ አስፈጻሚዋ ጠቅሰዋል። የመጀመሪያው አመት ላይ አምስት መቶ ቻርጅንግ ስቴሽኖችን ኢንስቶል ለማድረግ ተዘጋጅተናል ያለ ነው። እንደዛ እያልን ሮል አውት ፕላኑ በየአመቱ እየጨመረ ይሄዳል። ካርዲናል ኢንዱስትሪስ የኃይል መሙያ ጣቢያዎቹን ለመገንባት የያዘው የመነሻ ኢንቨስትመንት 25 ሚሊዮን ዶላር እንደሆነ ተገልጿል። የኃይል መሙያ ጣቢያዎቹ ግንባታ በአጭር ጊዜ ውስጥ እንደሚጀመርም ዋና ስራ አስፈጻሚዋ ሊሊያ ኃይሉ ተናግረዋል። ከዚህ በኋላ አምስት መቶዎቹን ለማምጣት የዛሬ አራት ወር ጀምሮ ሁለት ኳርተሮች ኖሩናል ብዬ አስባለሁ። ስለዚህ ሁለት መቶ ሀምሳ ሁለት መቶ ሀምሳዎችን ሶስት አራት ወር ገደማ ውስጥ ኢንስታሌሽን እንጀምራለን ብዬ አስባለሁ። የመኪኖቹን ባትሪ ለመሙላት ከ30 ደቂቃ እስከ አራት ሰዓት ድረስ እንደሚወስድ የተናገሩት ዋና ስራ አስፈጻሚዋ መኪኖቹ የሚጓዙበት ርቀት በባትሪያቸው አቅም ይወሰናል ብለዋል። ሬዲዮ ካልተጠቀሙ ነው መስኮቱ ላይ ከፍ ዝቅ ካላደረጉ እነዚህን የፓወር የሚፈልጉ ነገሮችን ሳይጠቀም አንድ መኪና ስሙዝ ሊባይ ቢያረግ ከ200 ኪሎ ሜ 250 ኢቨን 400 ኪሎ ሜትር ድረስ እየመጡ ናቸው። አሁን የኢትዮጵያ ኤሌክትሪክ ኃይል ደግሞ ኩባንያው ለሚያስገነባቸው የኃይል መሙያ ጣቢያዎች መሰረተ ልማትና ኃይል ለማቅረብ መዘጋጀቱን የተቋሙ የኮሚኒኬሽን ዳይሬክተር አቶ ሞገስ መኮንን ገልጿል። ቻርጅንግ ስቴሽኑ በዋናነት የሚገነባው የኛ የማከፋፊያ ጣቢያ ባሉባቸው የኤሌክትሪክ መኪኖችን መጠቀም የተለያዩ ጥቅሞች እንዳሉት ለአሜሪካ ድምፅ አስተያየት የሰጡት ዶክተር ታደሰ ኩማ ይናገራሉ። አንደኛው የውጭ ምንዛሬ በማዳን በኩል ነው። ሁለተኛው ይሄ አዲስ ቴክኖሎጂ ስለሆነ አዲስ እውቀት ስለሆነ ስራ ዕድልም ይፈጥራሉ ለወጣቶቹ። ምክንያቱም በዚህ ቴክኖሎጂ ዙሪያ የሚደረጉ መንተናንስ፣ ከዚህ ጋር ተያይዞ የፊል ስቴሽን ላይ መስራት፣ ሌሎች ነገሮች፣ ይሄ ሁሉ ስራ ዕድል ነው ማለት ነው ለወጣቶቹ። ሶስተኛው ከሁሉም በላይ ኢንቫይሮንመንት ጉዳይ ነው። አካባቢ በካይ ከሆኑ ጋሶች ከዛ አኳያ ሲታይ ትልቅ ጠቀሜታ አላቸው። ሆኖም ከቴክኖሎጂው ጋር ተያይዘው የሚነሱ ጥያቄዎችና ስጋቶችም እንዳሉ ይገልጻሉ። አንድ መጠንቀቅ የሚገባን ነገር አለ። ቻርጀብል የሆኑ ባትሪዎች፣ ሌሎች ቴክኖሎጂዎች ኳሊቲ ማተር ያደርጋል። ባትሪና ነዳጅ የሚጠቀም እስካልሆነ ድረስ ባትሪ ስለሆነ ቻርጅ አድርጌ ምን ያክል ይሄዳል? እንዲህ እንዲህ ያሉት የስጋት ጥያቄዎች አሉ። ሁሉም ጋር ኤሌክትሪክ መኪኖች ማስገባት ከነ ፓኬጃቸው ነው መሆን የሚገባው በየኢንተርቫሉ ቆሞ መንቴናንስም ይሁን ባትሪ ቻርጅ የማድረግ አገልግሎትም ይሁን ሊሰጡ የሚችሉ ስታንድባይ የሆነ የሰርቪስ ሴንተር ሊኖረን ይገባል። ሌላኛው እንግዲህ ይህንን ፈጥኖ ሌሎች ሰዎችም እንዲጠቀሙ ለማድረግ ተመጣጣኝ ዋጋ ህዝቡ ሊገዛው የሚችለው፣ አትሊስት መካከለኛ ገቢ ያለው ህዝብ ሊገዛ የሚችለው አይነት መሆን አለበት። አንዱ እኔ ጥርጣሬ የሆነ መንግስት ይህንን የተወሰኑ ፓርቶችን አንስቷቸዋል ግን ሪሊ ያ ታክስ መኪኖቹ ላይ ሪፍለክትድ የሆነ አይደለም። ለኖርማል መኪና እንደምናየው አምስት ሚሊዮን ስድስት ሚሊዮን ስሉ ሰማለው። እና መንግስት ከሸማቹ ከቀጥታ ተጠቃሚ የሚጠቀምበትን መንገድ ማሰብ አለበት። ካርዲናል ኢንዱስትሪስ የሚገነባቸው የኤሌክትሪክ መኪኖች የኃይል ሞሚያ ጣቢያዎች ብዛት በአራት ዓመታት ውስጥ አንድ ሺህ ለማድረስ ማቀዱን አስታውቋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ዝግጅታችን እንደቀጠለ ነው። የዩናይትድ ስቴትስ ባለስልጣናት በቻይና ለስለላ ስራ የተለቀቀ ነው ያሉት ፊኛ ከሰማይ ተመቶ በተጣለ በሳምንት ባልሞላ ጊዜ ውስጥ የዩናይትድ ስቴትስ ጦር ኃይል መነሻቸው ያልታወቀ ሶስት ሌሎች በራሪ አካላትን መቶ ከሰማይ አውርዷል። የቻይና ባለስልጣናት በበኩላቸው ተመተው የወደቁት አዳዲሶቹ በራሪ አካላት የእነርሱ መሆናቸውን ባይናገሩም ዩናይትድ ስቴትስ ለሁኔታው የተጋነነ ምላሽ ነው የሰጠችው ባይ ናቸው። ዋሽንግተን በአንጻሩ ገና አጥጋቢ መልስ ፍለጋ ላይ ብትሆንም አንድ ነገር ግን ግልጽ ሆኗል። የሁለቱ ሀገር ግንኙነት ዝቅ ባለ ደረጃ ላይ ይገኛል። የአሜሪካ ድምጽ አኒታ ፓውል በዚህ ዙሪያ ያደረሰችንን ዘገባ አሉላ ከበደ ያቀርበዋል። የዩናይት ስቴትስ ጦር ባለፉት ጥቂት ቀናት ውስጥ ከሰማይ መጥቶ የጣላቸውን ምንነታቸው ያልታወቀ ሶስት በራሪ ነገሮችን አስመልክቶ በርካታ ጥያቄዎች እየተነሱ ነው። ይሁንና የዋይት ሀውስ ግን በእርግጠኝነት ሊል የሚችለው አንድ ነገር አለ። እነዚህን በቅርቡ ከሰማይ ተመተው ወደ ምድር የተጣሉትን በተመለከተ ምንም አይነት ባዕድ ወይም ከምድራችን ውጭ የሆነ አካል እንቅስቃሴ የሚያመላክት ነገር የለም። ያንን የአሜሪካ ህዝብ እንዲረዳው እንፈልጋለን። ሁላችሁም እንደምታውቁት ይህንን መግለጽ ለእኛ አስፈላጊ ጉዳይ ነው። ይህ በእንዲህ እንዳለም ታዲያ የዋይት ሀውስ ባለስልጣናት ጦር ሠራዊቱ ለምን እነኝህን በራሪ ነገሮች በብዛት አገኘ ስለሚለው አንድ ንድፈ ሐሳብ አቅርበዋል። ምክንያቱም እነኝህ ነገሮች እየፈለጉ የነበሩ በመሆናቸው ነው። አንዳች የሆነ ነገር ለመፈለግ የሚያስችሉ መለኪያዎችን በፈቀድነው መንገድ ካዘጋጀን የሆነ ነገር ማግኘታችን አይቀርም። ባለፈው አርብ በዩናይት ስቴትስ ምስራቃዊ የባህር ዳርቻ ቻይና ለስለላ ስራ የላከችው ነው የተባለ ፊኛ ተመጥቶ በተጣለ አንድ ሳምንት ባልሞላ ጊዜ ውስጥ የዩናይት ስቴትስ ጦር ኃይል አላስካ ላይ አንድ ያልታወቀ በራሪ አካል መጥቶ ጣለ። በማግስቱ ቅዳሜም ዩናይትድ ስቴትስ ዩኮን ግዛት ሰማይ ላይ የታየ በራሪ ነገር መታ ለማውረድ ከካናዳ ጦር ጋር ተባበረች። እናም እሁድ ደግሞ ሦስተኛውን ሁሮን ሐይቅ አቅራቢያ ከሰማይ መታ ጣለች። ይሁን እንጂ ኪርቢ ግን ሰዎች በዚህ መደናገጥ የለባቸውም ነው የሚሉት። እነዚህ አሁን በቅርቡ የታዩት ነገሮች መሬት ላይ ባሉ ሰዎች ላይ ሊያደርሱ የሚችሉት ጉዳትን አስመልክቶ ምንም አይነት ቀጥተኛ ስጋት የሚደቅን ነገር አላገኝንም። ምንነታቸውንና ለምን ዓላማ የታሰቡ ናቸው የሚለውን ለማረጋገጥ ልዩ ትኩረት አድርገን በመከታተል ላይ እንገኛለን። ትላንት ሰኞ የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ዋንግ ዌንቢን የሌለ አስደሳች ስሜት ለመቀስቀስ የተደረገ ባሉት እርምጃ ዋሽንግተንን ከሰዋል። በቅርቡ የታዩት ሦስቱ በራሪ ነገሮች የቻይና ስለመሆናቸው የተናገሩት ባይኖርም ዋሽንግተን ላይ ግን የተቃውሞው ክስ ማቅረባቸው አልቀረም። the US's abuse of force, overreaction and escalation of the situation goes against the... Spirit. United States, the United States' of the The United States እናም ቻይና ይህንን በጽኑ ትቃውማለች። ፕሬዚዳንት ጆ ባይደን ከቻይናው አቻቸው ዢ ጂንፒንግ ጋር ለመነጋገር ለጊዜው ምንም ዓይነት ዕቅድ እንደሌላቸው ዋይት ሀውስ አስታውቋል። የዓለም አቀፍ ጉዳዮች ተንታኛዋ ኤሚሊ ሃርዲንግ በበኩላቸው ከቤጂንግ ጋር የተፈጠረው ውጥረት ለዋሽንግተን ከባድ ጥያቄዎችን ያስነሳል ነው የሚሉት እንደሚመስለኝ ወደ ቤጂንግ የተላከው መልእክት ያውልህ፣ ልብ በል አግኝተናሃል። ምን እያሰብክ እንደሆነ እናውቃለን። የምታደርገውን አቁም የሚል ነው። አሁን ለዩናይትድ ስቴትስ የመከላከያ ሚኒስቴር መቅረብ ያለበት የተሻለ የሚሆነው ጥያቄ እንዲህ ያሉ ነገሮችን የመግጠሚያው መንገድ ምንድን ነው? ድንገት እነኝህን ተንሳፋፊ ነገሮች በሰሜናዊ የዩናይትድ ስቴትስ አየር ክልል ሲንሳፈፉ አገኘን። እናም በአየር ክልላችን ሲንሳፈፉ ያገኘናቸውን ነገሮች በሙሉ እያንዳንዳቸውን ተኩሰን ለማውረድ እንሞክራለን ወይስ ለብሔራዊ ደህንነታችን ስጋት መሆን አለመሆናቸውን ለመወሰን የሚያስችል የተሻለ መንገድ እንፈልጋለን? ተንታኝ አክለውም በበይነ መረብ የሚተላለፉት የሴራ ወይም ሰዎች የፈጠሯቸው ሐሳቦች ሌላ ስጋት ይፈጥራሉ ባይ ናቸው። በሕዝቡ ዘንድ በጣም ትንሽ መረጃ ሲኖር አሳሳች አልያም ጥርጣሬና ስጋት ለማንገስ የሚውጠነጠኑ ወሬዎችና የመላምት ሀሳቦችን ማሰራጨት በጣም ቀላል ይሆናል። ባለፈው ሳምንት መገባደጃ ላይ በኢንተርኔት አማካኝነት የተሰራጩ በጨዋታ ስሜት ብቻ የታሰቡ ቀልዶች ነበሩ። በተመሳሳይ ግን ስለማያውቁት ነገር እንደሚያውቁ አድርጎ መናገር ወይም የመላምት ሀሳቦችን አሊያም የተዛባ መረጃ ሆን ብሎ ማሰራጨት ደግሞ ተገቢ አይደለም። አሁን ያልተመለሰው ጥያቄ መርማሪዎቹ ስለ በራሪ ነገሮቹ ምንነት ምን ተረዱ፣ ቀጣዩስ ምንድን ነው የሚለው ነው። ወደ ተከታዩ ስናልፍ በአጨቃጫቂው የድንበር አካባቢ በማህበረሰቦች መካከል በተካሄደ ግጭት ቢያንስ ስምንት ሰዎች መገደላቸውን ተከትሎ ኬንያ ግዛቴ ልትወስድ ሞክራለች ስትል ደቡብ ሱዳን ወንጅላለች። የአሜሪካ ድምፅን ዘገባ ቆንጅት ታየ ታቀርበዋለች። የደቡብ ሱዳን ፕሬዚደንት ሳልቫኪር እረፍት ላይ የሚገኙትን የፓርላማውን አባላት ጠርተው በደቡብ ሱዳን እና በኬንያ መካከል እየተጋጋለ ስላለው የድንበር ውጥረት እንነጋገር ሲሉ የፓርላማ አባላት እየወተወቱ ናቸው። ናኮዶክ በምትባለውና ኬንያ የነዳጅ ሀብት ካገኘችበት አካባቢ ጥቂት ኪሎ ሜትር ርቀት ላይ በምትገኘው ከተማ ውስጥ እንዲሁም በአካባቢዋ ባለፈው ሳምንት ውጊያ ተካሂዷል። ደቡብ ሱዳን ካፖታ የተባለችው ወረዳዋ ውስጥ የምትገኘውን ናኮዶ ከተማ የኬንያ ወታደሮች ሊቆጣጠሯት ሞክረዋል በማለት ክስ አሰምታለች። አብዱላ አንጀሎ ሉኬኖ የወረዳዋ ኮሚሽነር ናቸው። ሰው እርስ በእርሱ መዋጋት ጀመረ። በኬንያ በኩል ስምንት ሰዎች ተገድለዋል ተብለዋል። እኔ ግን አስክሬኖቹን አላየሁም። አሁን ሁኔታው ተረጋግተዋል። የወረዳው አስተዳዳሪ አስከትለውም የደቡብ ሱዳን መንግስት ኬንያውያኑን ወደ ሀገራቸው እንዲመልስና ነዋሪዎቹ እንዲረጋጉ እንዲያደርግ አሳስበዋል እንደ አውሮፓውያን አቆጣጠር በሁለት ሺህ ዘጠኝ ዓመተ ምህረት ኬንያና በወቅቱ ደቡባዊ ሱዳን ይባል የነበረው አካባቢ ገዢ ፓርቲ የሱዳን ነፃ አውጪ ንቅናቄ ናዳፓል ላይ ወሰኑ ላይ የሚካሄደውን የሰዎች የሸቀጥና የአገልግሎት እንቅስቃሴ የሚከታተል ጊዜያዊ የድንበር ጥበቃ ለማቋቋም ስምምነት ተፈራርመው ነበር። ቪኦኤ ባገኘው የስምምነቱ ሰነድ መሰረት ታዲያ ስብሰባው የሁለቱም ወገኖች ተወካዮች በተገኙበት የተካሄደው ናይሮቢ ላይ ነበረ። የደቡብ ሱዳን ፓርላማ አባል የሆኑት ጆል ኖምኔክ እንደሚሉት ደቡብ ሱዳን እንደ አውሮፓውያን አቆጣጠር በ2011 ዓ.ም ከሱዳን ጋር ተለያይታ ነፃ ሀገር ሆና ከተመሰረተች ወዲህ ስምምነቱን ተግባራዊ የሚያደርገው ህግ ስላልተደነገገ በአሁኑ ወቅት ስምምነቱ ትርጉም የለውም። ስምምነት ቢኖርም እንኳን የሕዝቡ ተወካይ የሆነው ፓርላማው ይሁንታ ካልሰጠው በስተቀር ተግባራዊ ሊሆን አይችልም። የደቡብ ሱዳን ፕሬዝደንት ሳልቫኪር ባለፈው ሳምንት ሐሙስ፣ ልዩ አማካሪያቸውን ወደ ናይሮቢ የላኩ ሲሆን በሁለቱ ሀገሮች መካከል ያለውን ውጥረት ለማርገብ የወሰዱት እርምጃ ተደርጎ ታይቷል። ኬንያም ረቡዕ ዕለት ፕሬዝደንት ዊሊያም ሩቶ ለፕሬዝደንት ኪር የላኩትን መልእክታት ሲዛ የካቢኔ ጸሐፊዋን ሞሰስ ኩሪያን ወደ ጁባ ልካቸዋለች። የደቡብ ሱዳን የውጭ ጉዳይ ሚኒስትር ማይሊክ አዬ ደንግ መንግስታቸው በሁለቱ ሀገሮች መካከል የተፈጠረው ውጥረት በዲፕሎማሲያዊ መንገድ ይፈታል ብሎ ተስፋ እንደሚያደርግ ተናግረዋል። ፕሬዚደንት ኪር እረፍት ላይ ያለውን ፓርላማ ወደ ስራ እንዲመለስና በጉዳዩ ላይ እንዲወያይ እንዲያደርጉ ብርቱ ግፊት እየተደረገባቸው ነው። በወርድ ጆሴፍ አጋው በደቡብ ሱዳን ተቃዋሚ ህብረት አባል የሆነው የብሔራዊ ዲሞክራሲያዊ ንቅናቄ ተወካይ የፓርላማ አባል ሲሆኑ ፕሬዚደንቱ ምክር ቤቱ ተሰብስቦ እንዲነጋገርበት የሚያስፈልግ መሆኑን ሊገነዘቡ ይገባል ብለዋል። በሌላ በኩል የሀገሪቱ ባለስልጣናት ደቡብ ሱዳን ቅንጣት መሬት አትሰጥም እያሉ ናቸው። አንዱ ምክትል የውጭ ጉዳይ ሚኒስትሩ ዳው ዴንግ ዳው ናቸው። እንዲህ ይላሉ። ደቡብ ሱዳን ቅንጣት መሬት ለሌላ አገር አትሰጥም። ደቡብ ሱዳን እንደ ሀገር የምትታወቅበት ግዛትና ሕዝብ አላት። ወጣቶቹንም ተረጋጉ፣ ትዕግስት፣ ይኑራችሁ ሀገራችሁ አስፈላጊውን ሁሉ እያደረገች ነው እንላቸዋለን። በአጎራባች ሀገሮች በተለይም በኬንያና በዩጋንዳ የተጣሱብን በርካታ ግዛቶች አሉ ያሉት ምክትል ሚኒስትሩ የድንበር ኮሚሽኑ ጉዳዩን ለመፍታት ከሁለቱ ሀገሮች ጋር እየሰራ ነው ብለዋል። ፕሮግራማችንን ወደ ማጠቃለሉ ተቃርበናል። ከመሰናበታችን በፊት ግን ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የዲጂታል ቴክኖሎጂዎች የምጣኔ እድገትን የማፋጠን ግልጽነትንና የመረጃ ተደራሽነትን የማሳደግና ብሎም ሰላምና ደህንነትን የማረጋገጥ አቅም አላቸው። በአንጻሩ አፋኝ መንግስታት ሕዝብን ለመቆጣጠር በሚያደርጉት ጥረት የሐሳብ ልዩነቶችንና የመረጃ ፍሰትን ለመገደብ የሐሰት መረጃዎችን ለማሰራጨትና ተቃዋሚዎቻቸውን ለመከታተል እንዲሁም ሳንሱር ለማድረግ በሚያደርጉት ጥረት የመብት ጥሰት ሊፈጽሙባቸውና ሊበድሏቸው ይችላሉ ሲል ይንደረደራል የለቱርስ አንቀጽ። ለዚህም ነው እንደ አውሮፓውያን የዘመን አቆጣጠር በ 2011 ዓ ም በኔዘርላንድስ የውጭ ጉዳይ ሚኒስትር አነሳሽነት የኢንተርኔት አገልግሎት ነጻነትን የሚያሳካ ጥምረት የተመሠረተው ያለው ርዕስ አንቀጽ። ዛሬ ያ ጥምረት በአምስት አህጉራት 35 አባላት አሉት ይላል። በማያያዝም የኢንተርኔት ነጻነት ጥምረት የተባለው ይህ ስብስብ በተለይም በኢንተርኔትና በዲጂታል አገልግሎቱ መስክ ለሰብአዊ መብቶች መከበር የምንሰጠውን ድጋፍ ለማረጋገጥ እና ለማራመድ ተግባር ላይ የዋለ ብቸኛ የዓለም አገሮች ጥምረት ቡድን ነው ሲሉ የዩናይት ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ኔድ ፕራይስ የተናገሩትን ያወሳል። ዓላማው የኢንተርኔት አገልግሎት ማንም ሊገለገልበት እንደሚችል እንደ አመቺ ደህንነቱ እንደተጠበቀና አስተማማኝ የሆነ ዓለም አቀፍ አውታር መረብነቱ የሰጠው ተስፋ እንዲጠበቅና ብሎም ሰዎች ከኢንተርኔት መስመር ውጭ ባለው ሕይወታቸው ያላቸውን የሰብአዊ መብት የኢንተርኔት አገልግሎት በሚያገኙበት መስመር እንዲጠበቅ ወይንም እንዲረጋገጥላቸው ማድረግ ነው። ርዕሰ አንቀጹ በመቀጠልም በያዝነው ዓመት የጥምረቱን አመራር ኃላፊነት የተረከበችው ዩናይትድ ስቴትስ ቡድኑ ከተቋቋመበት ከ2011 ዓ ም ወዲህ ለመጀመሪያ ጊዜ የሊቀመንበርነት ስፍራ መያዟን፣ ጥምረቱ የሰጠውን የኢንተርኔት ተስፋ በማሳካቱ እና ጉዳቶቹንም በማቃለሉ ረገድ የበለጠ ውጤታማ በማድረግ ሥራ ላይ እናተኩራለን ሲሉ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የተናገሩትን ጠቅሷል። ስ ስ በመጀመሪያ ምስል አመለካከት ከሚያራምዱ መንግስታት የሲቪል ማህበረሰብ ቡድኖች፣ የቴክኖሎጂ ኩባንያዎችና ዜጎች ጋር በመሆን የኢንተርኔት አገልግሎት ተደራሽነትን በማረጋገጥና የአገልግሎቱን መስተጓጎል በመከላከል መሠረታዊውን የነጻነት መብቶች በማስጠበቅ ልዩ ተልዕኮ ላይ እናተኩራለን። በሁለተኛም ደረጃ የዲጂታል ቴክኖሎጂዎችን አላግባብ መጠቀም የሚያስከትለውን ጫና የመቋቋም አቅም እንገነባለን ያሉት የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የሰብአዊ መብቶችን የሚያስጠብቁ መንገዶች መኖራቸውን የሚያረጋግጡ እርምጃዎችን መውሰድ ይችላሉ ማለታቸውንም ርዕሰ አንቀጹ አውስቷል። በሶስተኛ ደረጃ በሰው ልጆች ይሰሩ የነበሩ ስራዎችን ሰውን ተክተው እንደሚሰሩ ማሽኖች የመሳሰሉት እየመጡ ያሉትን አዳዲስ ቴክኖሎጂዎችንም ሆነ ቀደም ሲል ጥቅም ላይ የዋለውን አሰራር የሚደነግጉ ደንቦች ለመቅረጽ ተግተን እንሰራለን። በአራተኛ ደረጃ ደግሞ የዲጂታል ቴክኖሎጂ በተለይም ሴቶችና ልጃገረዶችን፣ የተመሳሳይ ፆታ አፍቃሪዎችን፣ ያካተተ የጎሳ የዘርና የሃይማኖት ልዩነት ያላደረገ እንዲሁም የአካል ጉዳተኞችንና ሌሎች የተገለሉ ቡድኖችን ሁሉ ያካተተ አሰራር ማጠናከርና ደህንነቱ መጠበቁን የማጠናከር ስራችንን እንቀጥላለን። ኢንተርኔት ከተፈጠረበት ጊዜ አንስቶ ለመጀመሪያ ጊዜ መጻኢ ዕድሉን መወሰን ከምንችልበት ስፍራ ላይ ራሳችንን አግኝተነዋል ሁላችንም ሁኔታው በሚጠይቀው አስቸኳይና ዓላማውንም በሚያሳካ መንገድ እንሰራለን። ምክንያቱም የኢንተርኔትን የወደፊት ዕጣ ከእሴቶቻችን ጋር በሚያስማማ መልኩ ካልቀረጽን የሚወስኑልን ፈላጭ ቆራጭ አገሮች ይሆናሉ ሲሉ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የተናገሩትን ጠቅሶ የዕለቱ ርዕሰ አንቀጽ ሐተታውን ደምድመዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አድማጮች ለምሽቱ የያዝናቸውን ዝግጅቶች በዚሁ አጠናቀቅን። ፕሮግራሙን በማቀናበር አብሮን ከቆየው ኤልያስ አስማረ፣ ዋና አዘጋጅ ጽዮን ግርማ፣ እንዲሁም ፕሮግራሞቹን በማሰናዳት አብረን ከተሳተፉ መላው የአሜሪካ ድምጽ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። በፕሮግራማችን ላይ አስተያየቶች ካሏችሁ በፌስቡክ ገጻችን አት ቪኦኤ አምሃሪክ ወይም በትዊተር ሃሽታግ ቪኦኤ አምሃሪክ አሊያም በዋትሳፕ ቁጥራችን 202251 3505 በማለት ከፊት የመደመር ምልክትና አንድ አስቀድማችሁ በድምፅ መልእክታችሁን ቀርጻችሁ ብታስቀምጡልን ይደርሰናል። ለምሽቱ ያዘጋጀናቸውን በዚሁ አጠናቀናል። ነገ በሌሎች ዝግጅቶች እንጠብቃችኋለን። ሰላም ደና ደሩ።